ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ግንቦት 24 2011 ዓ ም ስርጭታችን ጀመረ። አገሪቱ ውስጥ በሂደት ሰላምና መረጋጋት መምጣት አለበት። ያ መሰረት ካልያዘ ሌላ የምንነጋገረውን ነገር ሁሉ ለመፈጸም በጣም አስቸጋሪ ነው የሚሆነው እና እኔ ትልቅ ተስፋ አለኝ። አሁን ይሄ የተስፋ ጊዜ ነው። አንዳንድ ሰዎች ኢትዮጵያ ውስጥ ያለው ደው በቃ ጊዜው አሁን ነው ይሄ የኢትዮጵያ ጊዜ ነው የሚሉ ሰዎች አሉ። እኔም ከዛ ጋር መስማማት ሁኔታ አለኝ። የኢትዮጵያ ፌዴራል ጠቅላይ ፍርድ ቤት ፕሬዝደንት መዓዛ አሸናፊ ናቸው። በምሽቱ ዝግጅታችን ይዘናቸዋል። ፕሮዲውሰሩ ንጉሡ ታምሬ ነው። የማስተናግዳችሁ ሶሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ሰላም ጤና ይስጥልን፣ እንደምናምሽታችኋል። ዜናዎቹን የማሰማችሁ ቆንጅት ታዬ ነኝ። ዩናይትድ ስቴትስ ቨርጂኒያ ክፍለ ግዛት ቨርጂኒያ ቢች ከተማ ውስጥ በትናንትና ዕለት በከተማዋ አስተዳደር ሕንፃ ውስጥ ተኩስ ከፍቶ አስራ ሁለት ሰዎችን የገደለው ተጠርጣሪ ድዌን ክራደክ የሚባል የረጅም ጊዜ የከተማይቱ የሕዝባዊ አገልግሎት ባልደረባ የነበረ መሆኑ ተገለጸ። የፖሊስ አዛዡ ጄምስ ሰርቬራ ዛሬ ጠዋት በሰጡት ጋዜጣዊ መግለጫ የተከፋ ወይም የተበሳጨ ሰራተኛ ነበር ሲሉ የገለጹት ተጠርጣሪ አጥቂው ለረጅም ጊዜ ከፖሊሶች ጋር በተደረገ የተኩስ ልውውጥ ተገድሏል ብለዋል። ሰውየው ተኩሱን የከፈተበት ምክንያት ምን እንደሆነ ለጊዜው እንዳልታወቀ ነው የተናገሩት የፖሊስ አዛዡ የተገደሉት በሙሉ ከአንደኛው የኮንትራት ሰራተኛ በስተቀር የከተማ አስተዳደሩ ተቀጣሪዎች እንደነበሩ ተገልጿል። አጥቂው ትናንት አርብ ከሰዓት በኋላው ላይ አስር ሰዓት ገደማ ላይ ህንፃ ውስጥ እንደገባ ባገኘው ሰው ላይ መተኮስ እንደጀመረ ነው የፖሊስ አዛዡ የገለጹት። በጋዜጣዊ መግለጫው ወቅት ባለስልጣናት ይበልጡኑ በጥቃቱ ሰለባዎች ላይ በማትኮር የእያንዳንዳቸውን ስምና የህይወት ታሪክ ፎቶቸውን ጭምር በማሳየት ሲገልጹ ነው የቆዩት። አጥቂው ሌሎች አራት ሰዎችን አቁስሏል። ኢትዮጵያውያን ፍልሰተኞችን ወደ ሀገር ለመመለስ በተጀመረ ከፍ ያለ እንቅስቃሴ ዓለም አቀፉ የፍልሰት ድርጅት አይኦኤም በዛሬው ዕለት ሁለት መቶ ሀምሳ ኢትዮጵያውያንን በሁለት በረራዎች ወደ አዲስ አበባ እንደሚያጓጉዝ አስታውቋል። በየመኗ ኤደን ከተማ በሚገኝ ስቴዲየም በሚያሰቅቅ ሁኔታ ተይዘው የሚገኙትን የተቀሩትን 1968 ኢትዮጵያውያን ሀገራቸው እንመልሳለን ብለን ተስፋ እናደርጋለን ብሏል። አይኦኤም ባሳለፍነው ሳምንት በሳውዲ መራሹ ጥምረትና በየመን መንግስት ፈቃድ 347 ፍልሰተኞችን ወደ ሀገር አጓጉዘናል ያለው አይኦኤም በሂደቱ ለሴቶችና ለህጻናት ቅድሚያ እንደሚሰጥ ነው ያስታወቀው። በሌላ ዜና የዓለም የምግብ ፕሮግራም እስካሁን በየመን በአመዛኙ ለውጭ ረዴት እንቅስቃሴ ክፍት ባልነበሩ ሁለት የጦርነት አምባዎች ለተጠመዱ በሺዎች የተቆጠሩ ሰዎች የምግብ እርዳታ ለማድረስ መቻሉን አስታውቋል። የየመኑ ጦርነት ከተቀሰቀሰ ከአራት ዓመት በላይ የሆነው ሲሆን ደብሊው ኤፍ ፒ ለመጀመሪያ ጊዜ በአማጽያን ቁጥጥር ስር በምትገኘው ኒም ከተማ ምግብ የምግብ እርዳታ ሊያደርስ መቻሉን ነው ያስታወቀው። የዩናይትድ ስቴትስ ተጠባባቂ የመከላከያ ሚኒስትር ፓት ሻንሃን ኃላፊነታቸውን ከተረከቡበት ከመጀመሪያ ሳምንታቸው አንስተው ግንባር ቀደም ስጋታቸው ቻይና ቻይና ቻይና ናት ሲሉ ቆይተዋል። ሻንሃን ዛሬ በዓመታዊ የእስያ የጸጥታ የመከላከያ ጉባኤ ላይ ባሰሙት ንግግር የክልሉ ብልጽግና ላይ አደጋ የጋረጠውን የቻይናን ባህሪ ዩናይትድ ስቴትስ በቸልታ አትመለከትም ብለዋል። ቻይና የሌሎችን ሀገሮች ወታደራዊና ሲቪላዊ ቴክኖሎጂ በመስረቅ ስም ያተረፈች ስትሆን የዩናይትድ ስቴትስ ተጠባባቂው ሚኒስትር ቤጂንግ ስለምታካሄዳቸው የኢንተርኔት ጥቃቶችና የአእምሮዊ ሀብት ስርቆት አንስተው ተናግረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በሚኒስትርነታቸው ለመጀመሪያ ጊዜ በጀርመን ባደረጉት ጉብኝት ትናንት ከጀርመኗ ቻንስለር አንገላ መርክል ጋር ተገናኝተው በኢራንና በቻይና ላይ ያተኮረ ውይይት አድርገዋል። መርክል ከውይይታቸው አስቀድሞ በሰጡት ቃል ዩናይትድ ስቴትስ አሁንም ለጀርመን ከአውሮፓ ውጪ ከማናቸውም ትልቋ አጋሯ እንደሆነች ገልጸው፣ ይሁን እንጂ ኢራንን በተመለከተ ሀገራቸው ዩናይትድ ስቴትስ ከውሉ የወጣች ቢሆንም ከኢራን ጋር በተፈረመው የኒውክሊየር ኃይል ኃይሏ ጉዳይ ስምምነት አቋሟ አገራቸው እንደ ጸናች ትቆያለች ብለዋል። አድማጮች ለሰአቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርትዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የቅዳሜ ሚያዝያ 5 2011 ዓ ም ምሽት ፕሮግራም ነው። ከዚህም ከዚያም በዚህ ምሽት ዘገባዎች አሉን። እንዲሁም ሳምንታዊው የሙዚቃ ቃና ተዘጋጅቷል። አሁን ወደ መጀመሪያው ዝግጅት እናልፋለን። በኦሮሚያ ክልል ጉጂ ዞን ነዋሪዎች የአካባቢያቸው የሰላም ሁኔታ አሁንም አሳሳቢ መሆኑን እየተናገሩ ናቸው። በመንግሥት ኃይሎችና በኦነግ ስም በሚንቀሳቀሱ ታጣቂዎች መካከል ግጭቱ እየተባባሰ በመሆኑ አሁንም የደህንነት ስጋት ላይ ነን ሲሉ ለአሜሪካ ድምፅ ገልጸዋል። የጉጂ ዞን አስተዳደርና በኦነግ ስም የሚንቀሳቀሱ ታጣቂዎች የሰጡትን ምላሽ አካቶ ገልሞ ዳዊት ተከታዩን ዘገባ አጠናቅሯል። የአሜሪካ ድምፅ ያነጋገራቸው የምዕራብና የምስራቅ ጉጂ ዞን ነዋሪዎች በተለይ ከቅርብ ወራት ወዲህ በመንግስት የጸጥታ ኃይሎችና በኦነግ ስም በአካባቢው ታጥቆ በሚንቀሳቀሱ ኃይሎች መካከል የሚደረገው ግጭት ለችግር ከዳረገን ሰንብተዋል ይላሉ። ግጭቱ መፍትሄ ባለማግኘቱ የዕለት ከዕለት ኑሯችን በሰላም መምራት አልቻልንም ብለዋል። የዱዳዳዋ ወረዳ ነዋሪ ነጌሳ ቦሩ የደህንነት ሁኔታው በጣም አስጊ ነው። የሕዝብ ሀብት እየጠፋ ነው። ቤት እየተቃጠለ ነው። ትናንት እንኳ በምዕራብ ጉጂ ዱግዳ ዳዋ ወረዳ ቡርቂቱ መጋዳ በምትባል ቀበሌ ማኅበር ጥይት ተተኩሰዋል በሚል የጸጥታ ኃይሎች የቀበሌውን ነዋሪ ሲያስጨንቁ ውለዋል። ሕዝቡ እስካሁን ከብቱን ማሰማራት አልቻለም፣ ችግር ላይ ነው። የዱግዳ ዳዋ ወረዳ ነዋሪው አቶ ነጌሳ በአካባቢው ያለው ሰላም በመደፍረሱ ብዙ ሰዎች ቤታቸውን እየለቀቁ ለመሸሽ እንደተገደዱ አክለው ገልጸዋል። የምዕራብ ጉጂ ቡሌሆራ ወረዳ ነዋሪም በአካባቢያቸው የጸጥታ ሁኔታ አሳሳቢ መሆኑን ለቪኦኤ ተናግረዋል። አመለ ራወታ ጅረ ወኒ ተቀጥ ወኒ ዳበት ጅሩ ገንዳ ቦኮረት ሸሰቲ አሁንም ችግሩ እንደቀጠለ ነው። ቅርብ ቀን ቡሌሆራ ቦኩ በሚባል ቀበሬ ማህበር የኦነግ ደጋፊ ነው ብለው የአካባቢው ሚሊሻ በወሰደው እርምጃ የሰው ሕይወት ጠፍቷል። አሁንም ሻክቻ በሚባል ቀበሌ አንድ ልጅ የኦነግ ደጋፊ ነው ብለው የቀበሌው ሊቀመንበር የልጁን ሕይወት አጠፉ። ከዚያ የሟቾቹ ቤተሰቦች እርስ በርስ ቤታቸውን ማቃጠል በቃ ማንም ሰው በሰላም ወጥቶ መግባት አልቻለም። በአሁኑ ጊዜ የጸጥታው ሁኔታ እንዲሻሻል ነዋሪው የአካባቢውን ባለሥልጣናት ሲጠይቅ እርምጃ ይወሰድበታል ሲሉ እኚሁ የቡሌሆራ ወረዳ ነዋሪ ተናግረዋል። ዱቤ ኦዳ በምስራቅ ጉጂ ዞን በሚትገኘው የጎሮዶላ ወረዳ ነዋሪ ናቸው። ባለፈው ግንቦት 12 2011 ዓ ም በወረዳው ሰባት ሰዎች መገደላቸው ይታወሳል። ከሟቾቹ አንዱ የመከላከያ ኃይል አባል ሲሆን ስድስቱ ግን የመከላከያ ኃይል በኦነግ ታጣቂዎች ለደረሰበት ጉዳት አጸፋውን ሲመልስ በሰላማዊ ዜጎች ላይ የተፈጸመ ግድያ ነው ሲሉ በጊዜው ነዋሪዎች አመልክተዋል። አሁንም የወረዳው ሰላም በቦታው አልተመለሰም ይላሉ አቶ ዱቤ ቶኮለኝ ንጅሩ አኩማናማ ቡልቻን ቀብነት ጀቻ እኛን ስለ ሁኔታው ያናገረን የለም። ልክ አስተዳዳሪ እንደሌለው ሰው ነን። የተረፍነውን እግዚአብሔር እንኳን አተረፋችሁ ወይም ግድያው በስህተት ነው የተፈጸመው ያለን እንኳን የለም። ሰላም እንዲወርድ መንግሥትና የኦነግ ታጣቂዎች ግጭት አቁመው በሰላም እንዲወያዩ ነዋሪዎችም ማጸናሉ። የምዕራብ ጉጂ ዞን አስተዳደር ስለ ጉዳዩ ተጠይቋል። የዞኑ አስተዳዳሪ አቶ አበራ ቡኖ ነው። ግን የነዋሪዎቹ ስጋት እንዳለ ሆኖ አሁን የዞኑ ሰላም ከበፊቱ የተሻለ ሁኔታ ላይ ነው ሲሉ መልሰዋል። የዞኑ ነዋሪዎች በአካባቢው ስላለው የጸጥታ ችግር የመንግስት ኃላፊዎችን ስንጠይቅ አላግባብ እርምጃ ይወሰድብናል ላሉት አቶ አበራ ሲመልሱ፣ ኮን አመራ እንደውም ኦላአንቱማ ሴራ ነው ይህ በፍጹም ሐሰት ነው። አሁን ከህዝቡ ያለው ቅሬታ እንዲያውም ለምን የአካባቢውን ሰላም ማስከበር አቃታችሁ የሚል ነው። ነገር ግን በኦነግ ስም ታጥቀው ሰውን የሚያግቱ ወይም የሚገድሉ በሕግ ይጠየቃሉ። ከጉዳዩ ነጻ ነኝ የሚል ደግሞ ፍርድ ቤት ሄዶ መሟገት ይችላል። አቶ አበራ በዞናቸው የሰላም ማስከበሩን ሂደት የሚመራ የደህንነት ምክር ቤት እንዳለ ገልጸው የኦሮሚያ ክልል ሚሊሻ የሰላም ማስከበሩን ሂደት በዋናነት ይመራል ብለዋል። የዞናቸው ነዋሪዎች በጸጥታ ኃይል አላግባብ እርምጃ ተወስዶብናል ላሉት አቶ አበራ የሚከተለውን ምላሽ ሰጥተዋል። ከነስ ደመገማቱር ከነሙን ዶጎንጎራን ይህንን ስንገመግም ነበር። በስህተት ሲፈጽሙ በነበሩት ላይ አተኩረን ስንሠራ ነው የቆየ ነው። በአብዛኛው ግን በኦነግ ስም ታጥቀው በሚንቀሳቀሱ ኃይሎች የሚፈጠር ችግር ነው። እነርሱ በህብረተሰቡ መካከል ሆነው በጸጥታ ኃይሉ ላይ ተኩስ ይከፍታሉ። ከዚያ የመከላከያ ኃይሉ አጸፋውን ሲመልስ ሰላማዊ ሰው በመሃል ይጎዳል። ይሄ የሚያሳዝን ነገር ነው። አቶ አበራ መንግስት እርምጃ መውሰዱ ለዘላቂ ሰላም መፍትሄ ይሆናል ወይ ተብሎ ተጠይቀው አሁን በአካባቢያችን የጸጥታ ኃይሎች እየወሰዱት ያሉት እርምጃ በአካባቢው ህዝብ ጥያቄ መሰረት ነው ሲሉ መልሰዋል። የኦነግ ታጣቂዎችም በጉጂ ስላለው ሁኔታ ተጠይቀዋል። አቶ ገመጃ ቦዬ በደቡብ ኦሮሚያ የኦነግ ሰራዊት ምክትል አዛዥ መሆናቸውን ተናግረው ቀጣዩን ብለዋል። ኑቲ ኳንፑለቻ ጅሩ ወይረ ለኑቲ በነሜ ኦፍራ ኢቲሱ ዳችሁ ሁምልገሄና እኛ እየወሰድን ያለነው እርምጃ የለም። ራሳችንን እየተቃጣብን ካለው ጥቃት በመከላከል ላይ ነው። ይሄ መብታችን ነው። ነገር ግን የጸጥታ ኃይሎች በዚያ ተበሳጭተው ቤታቸው ውስጥ በሰላም ባሉ ሰዎች ላይ ጉዳት እያደረሱ ነው። ይሄ ነው አሁን እየሆነ ያለው። አቶ ገመቹን ግንቦት 12 በጎሮዶላ ለደረሰው ግድያ እርስዎ የሚያዙት የኦነግ ታጣቂዎች በመከላከያ ኃይል ተኩስ በመክፈቱ እንደሆነ ነዋሪዎች መናገራቸውንና በዚህም ሕይወታቸው አደጋ ላይ መውደቁን አቤቱታ እንዳቀረቡ ስንጠይቅ በጎሮዶላ ወረዳ በመከላከያ ኃይል ላይ የወሰድነው እርምጃ ስድስት ሰዎች የተገደሉበት ቦታ አይደለም ሲሉ አስተባብለዋል። አክለውም የኦነግ ታጣቂዎች የወረዳና የቀበሌ አመራር ላይ እንዲሁም በነዋሪዎች ላይ ጥቃት እያደረሰ ነው ያለውን የመንግስት ክስ አቶ ገመቹ ውድቅ አድርገዋል። ይህን ችግር ለመፍታት በመንግስት ጸጥታ ኃይሎችና በኦነግ ታጣቂዎች መካከል የሰላም አዋጅ አውጀው የነበሩ አባገዳ ነው። አሁንም በጉጂ ሰላም ይወርድ ዘንድ ጥረት ላይ ነን ብለዋል። እንደ አባገዳ ማለት የምፈልገው አርሶ አደር፣ ነጋዴ፣ ሰላማዊ ሰው መነካት የለበትም። ይሄ መንግሥት ሕዝብ ላይ ጉዳት ማድረስ የለበትም። ታጥቀው የሚንቀሳቀሱ ኃይሎችም ሕዝቡን መንካት የለባቸውም። በቅርቡ ከአርሲ ከቦረና እና ከጉጂ የተውጣጣን ሰዎች ስለዚሁ ጉዳይ መፍትሄ ለመፈለግ እንወያያለን አባ ገዳ ጂሎ በውይይቱ ላይ የመንግሥት ተወካዮችን ጨምረው የተለያዩ ጉዳዩ የሚመለከታቸው ሰዎች ይገኛሉ ብለዋል የኦነግ ሊቀመንበር አቶ ዳውድ ኢብሳ ከትላንት ወዲያ ሮብ ከኦሮሚያ ክልላዊ መንግስት ጋር ባደረጉት ስምምነት በድርጅቱ ስም የሚንቀሳቀስ የታኖሩን መግለጻቸው የምታወስ ነው ለአሜሪካ ድምፅ ገልሞዳዊት ከናይሮቢ አመሰግናለሁ ገልሞ ለዘገባው። ወደ ተከታዩ ቅንብር እናልፋለን። የሲድ የዘንድሮ ተሸላሚዎች የኢትዮጵያ ፌዴራል ጠቅላይ ፍርድ ቤት ፕሬዚደንት ወይዘሮ ማዕዛ አሸናፊን ይዘናል። በዚህ ምሽት የዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት በእንግሊዝኛው አጠራሩ ምሕፃር ሲድ ይባላል ኤስኢኢዲ በሃያ ሰባተኛው ዓመታዊ ክብረ በዓሉ ለልዩ ዕውቅናና ክብር ካበቃቸው ዘጠኝ ኢትዮጵያውያን አንዷ ናቸው። ባለፈው እሁድ የተካሄደውን ይህንን ሥነ ሥርዓትን ተንተርሶ በሽልማቱና አለፍ ብለንም በኃላፊነት በሚመሩት ፌዴራል ጠቅላይ ፍርድ ቤቱ ሥራ በኢትዮጵያ የፍትሕና የሕግ ጉዳዮች ዙሪያ አወያይተናቸዋል። አሉላ ከበደ ነው ወይዘሮ መዓዛ አሸናፊን ያወያየው ቀጥሎ ይቀርባል። ወይዘሮ መዓዛ አሸናፊ የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንት፣ በቅድሚያ እንኳን ወዲሁ ወደ አሜሪካ ድምጽ ራዲዮ ብቃል በጣም አመሰግናለሁ። አሉላ፣ በጣም አመሰግናለሁ ስለጋበዛችሁ። በሰሜን አሜሪካ የሚገኘው የኢትዮጵያውያን የሽልማት ድርጅት ዘንድሮ ከተሸላሚዎቹ አንዱ አድርጎታል። ዘጠኝ ሴቶች ናቸው የተሸለማችሁት ደስ ያለው። እሺ አመሰግናለሁ። በሽልማቱ መድረክ ላይ የክብር ተናጋሪም ነበሩ። ለየት ያለ ምሽት ይመስላል። ሀያ ሰባት ዓመት ያካሄዱትም ቢሆን እርስዎ ምናልባት የመጀመሪያው ከሆነ ከተሸላሚነቱ ባሻገር የመድረኩን የኅብረተሰቡን አቀባበል የሽልማቱን ሥነሥርዓት ትርጉሙንም ጨምሮ ምን አይነት ስሜት አሳደረቡ? ጥሩ ነበረ ይሄ የዲያስፖራ ማህበር ያዘጋጀው በዓል እኔ ደስ ያለኝ ከኢትዮጵያ ውጭ ብዙ ሰፊ መድረኮች ላይ እናገራለሁ፣ ጋበዛለሁ። ግን እንደዛ ሰፋ ባለ መድረክ ኢትዮጵያውያን አብዛኛው ሙሉ በሙሉ ማለት ይቻላል በተገኙበት መድረክ ስናገር ከሀገር ውጭ መጀመሪያ ስለነበረ በጣም ደስ የሚል ነበር አቀባበሉ። ይሄ ሽልማቱንና እውቅናውን በተመለከተ በጣም ጥሩ ነው። በርካታ ስራ የሰሩ ሴቶች ናቸው እውቅና የተሰጣቸው ይሄ ተገቢም ነው። የራሳችን ኮሚኒቲ የሰጠን እውቅና ስለሆነ እሱ ደግሞ ተጨማሪ ዋጋ ሰጠዋለሁ። ደግሞ ከሁሉም በላይ አርግ ያየሁት የወጣቶቹንም ሽልማት ነው። ወጣት ሴቶቹ እና አንድ ወንድ ነበረ በአካዳሚክ ስራ በጣም በጣም ውጤት ያሳዩ እንግዲህ ከሀገራቸው ውጭ አድገው ነገር ግን ደግሞ ባህላቸውንም ይዘው ለህብረተሰባቸው ደግሞ ለኮሚኒቲያቸው ደግሞ አገልግሎት በመስጠታቸውም ጭምር ነው የተሸለሙት። በአካዳሚክ ውጤታቸው ብቻ አይደለም። ና ጫ አገር ሆኖ ልጆቹን በዚህ አይነት ተንከባክቦ እሴቶቻችንን ጨብጠው እንዲያድጉ ማድረጉ ቤተሰቦቹ እና ኮሚኒቲው ሊኮራ የሚገባ ይመስለኛል። አንዳንዶቹ ሲናገሩ አይተው እንደሆነ አማርኛ አይችሉም ግን መድሃኒዓለም ማርያም እያሉ እየጠሩ ሲናገሩ በጣም በጣም ነው ደስ ያሰኝም። ጥሩ ነበረ በእናንተም አራያነትን በትዩ የሚመለከቱትን ያህል አንድ መድረክ ነው የቀረቡት። ለአቀራረብ በጣም በተለይ ለወጣቶቹ ከእንድነሱ እድሜ ላሉት አስራ አምስት አስራ ስድስት አስራ ሰባት ነው እዛ አካባቢ ላሉት በጣም ጠቃሚ ነው ምክንያቱም እኔን ወይንም ደግሞ ሌላ አዋቂ ሰው ልክ ነው እንደ ሲምቦል እንደ ሮል ሞዴል ሊወስዱ ይችላሉ። ነገር ግን በእነሱ እድሜ ላሉ ልጆች ግን የበለጠ ቅርበት ያላቸው እነሱ ናቸው እና የበለጠ እነሱ ሊያነሳሷቸው ውጤታማ እንዲሆኑ ሊያበረታቷቸው ይችላሉ እና የመንፈስ ውድድርም ሊያሳድሩባቸው ይችላሉ እና በጣም ጥሩ ነበር። ምስስል እናያለን። በሲድ ወይም በኢትዮጵያውያን የሽልማት ድርጅት ማህበረ ግቢራን ዘረ ኢትዮጵያ የሽልማት ስነስርዓት ዘንድሮ ና በኢትዮጵያ በቅርቡ በተካሄደው እርሶን ጨምሮ ሴቶች የበዙበት የኃላፊነት ቦታ ነው። የጠቅላይ ሚኒስትር አብይ ካቢኔ በርካታ ሴቶች አሉበት። አነጻጸሩት ያናስታውሱ። አዎ ልክ ነው፣ የሚነጻጸርበት ሁኔታ አለ። በህብረተሰባችን ውስጥ ሴቶች ያው እንደሚታወቀው ከፍተኛ አገልግሎት ሰጪዎች ቢሆኑ ነገር ግን ወደ ውሳኔ ሰጪነት ሲመጣ ወደ ኋላ ሆነውን የቀሩት። ይሄ እኛ ህብረተሰብ ብቻም አይደለም፣ አጠቃላይ በአፍሪካን በዓለምም ያለው ሁኔታ ነው እና እነዚህ ነገሮች ግን ሴቶች በርካታ ውጤት ሊያሳዩ የቻሉ ሴቶች አሉ። ያንን ውጤት ለማምጣት ሴቶች ራሳቸውን ችለው መቆም ይችላሉ የሚለውን መልእክት ነው ይሄኛውን መድረክ ያስተላለፈው። ከዛ ውጭ ደግሞ ጥሩ መስራት ጠቃሚ ነገር መሆኑን ጥቆማ የሚሰጥ ነው። ዞሮ ዞሮ፣ በሌላ በኩል እንዳልከው ጠቅላይ ሚኒስትር አብይ አህመድ የሚመራው መንግስት አምሳ በመቶ ሴቶች የካቢኔ አባላት ይሆኑ ብሎ መውሰን ቀላል ውሳኔ አይደለም። ይሄ ቀላል ውሳኔ አይደለም። ትልቅ ቁርጠኝነትን የሚጠይቅ ውሳኔ ነው እና እንዳልከው ልክ ነው። ምናልባት ይህ አመት የሴቶች አመት ነው ማለት ይቻላል። አንዳንድ ነገሮችን ኋላ ና ፊት እያለን እናነሳለን። ህግ ጉዳይ ልምጣ እርሶ የኢትዮጵያ ፌዴራል ጠቅላይ ፍርድ ቤት የመጀመሪያዋ ሴት ፕሬዚዳንት ኖት። ትልቅ ኃላፊነት እንደሆነ ይልቁንም ኢትዮጵያ አሁን በሽግግር ላይ ባለችበት ጊዜ የመጣ ኃላፊነት እንደመሆኑ የተለየ ትኩረትም ይስባል። የህግ ጉዳይን እንነጋገር ከመጥቷቸው አጭር ጊዜም ቢሆን ወደዚህ ኃላፊነት በርካታ ለውጦች በርካታ ህግ ማሻሻያዎች የሚፈለጉበት ጊዜ ላይ ነው እና ምን አይነት ጅምሮች አሏቸው? ምን አይነት ውጥኖች ስርዓት ጀምር? አመሰግናለሁ። ይህን ጥያቄ ስላነሳ በየጊዜው የሚደረጉ ጥረቶችን ለማስተዋወቅ እንሞክራለን፣ ለመናገር እንሞክራለን። እንዳልከው እንግዲህ አሁን ሰባተኛ ወራችን ነው። እኔም ምክትል ፕሬዚደንትም አቶ ሰለሞን ዋቅቶላም ወደ ኃላፊነት ከመጣል እንግዲህ ከዛ ጊዜ ጀምሮ ምንድ ነው ዋናው እምነታችን ይሄ ከባድ ስራ ነው። ከባድ ኃላፊነት ነው። በተወሰነ ሰው የሚሰራ ስራ አይደለም እውነቱን ለመናገር እና በርካታ ሰዎች ድጋፍ በርካታ ባለሙያዎች ተሳትፎ የሚያስፈልገው ስራ ነው። መጀመሪያም የጀመርነው ከዳኞቻችን ነው መነጋገር የጀመርነው። በፌዴራል ፍርድ ቤት ሶስት መቶ ስልሳ ዳኞች አሉ። ከእነሱ ጋር ስብሰባ አድርገን በተለይ የፍርድ ቤቱን ነጻነት የዳኝነትን ነጻነት ማስከበር የዳኞች ስራ መሆኑን በሰፊው ተነጋግረን እዚህ ላይ የጋራ ግንዛቤ ላይ ደርሰናል። በሌላ በኩል ደግሞ ጠበቆችን ማወያየን። ምክንያቱም እዚያ ሀገር እንደሚሉት ጠበቆቹ ኦፊሰርስ ኦፍ ዘ ኮርት ይሏቸዋል። ጠበቃ ማለት የፍርድ ቤቱ አካል ነውና ጠበቆችና ዳኞች እየተናበቡ ካልሰሩ የፍትህ ሁኔታ ለማራመድ አስቸጋሪ ነው የሚያደርገው ከጠበቆችም ጋር ውይይት አደረገ። ውይይት ማድረግ ብቻም አይደለም። በኋላ ደግሞ ኮሚቴ አቋቁመን የቀድሞ ዳኞች አሉበት አስራ ስምንት ሰዎች ያሉበት ኮሚቴ አቋቁመን በተለይ ወሳኝ የሆኑ ለፍርድ ቤቱ ሪፎርም ለማድረግ የሚረዱ ሕጎችን በማሻሻል ረገድ እያገዙን ነው ያሉት። እንግዲህ ከዛ አልፎ በተወሰነ ደረጃ ስልጠና ጀምረናል። ለዳኞች፣ ለፍርድ ቤት ሰራተኞች ከዳኝነት ውጭ ያላሉት ስልጠና ጀምረናል። ሲስተማችንን በአጠቃላይ ለማሻሻል የተለያዩ እርምጃዎች እየወሰድን ነው። ለምሳሌ ምንድን ነው ፍትህ ህዝብን ያማከለ ፍትህ መስጠት አለብን ብለን ነው የምናምነው። ምክንያቱም ህዝቡ ወደ ፍርድ ቤት ሲመጣ እንደ ድሮው እየሰጋ ግራ እየተጋባ እንዳይመጣ ምንድን ማድረግ የምንችለው እንዴት ነው ኤንቫይሮንመንቱንስ ፍሬንድሊ ልናደርግ የምንችለው የሚለው ላይ እርምጃዎች እየወሰድን ነው የምንገኘው። እንግዲህ ከህግ ማሻሻያው ከስልጠናው በተጨማሪ የፍርድ ቤት ትልቁ ችግር ደጋግሜ እንደምናገረው የኢንፍራስትራክቸር ችግር አለው። ፍርድ ቤት መሰረተ ልማት ዳኞቻችን ቢሮ የላቸውም። የችሎት ማስቻያ ስፍራ በጣም አነስተኛ ነው። ይሄ ችግር አለ። እንግዲህ እሱን ለመቅረፍ ደግሞ ከገንዘብ ሚኒስቴር ጋር ተገናኝተን ለጊዜው የተወሰኑ ችሎቶች፣ የተወሰኑ ቢሮዎች እንዲሰሩ ዝግጅቶች እያደረግን ነው። አጠቃላይ ሪፎርሙን ደግሞ ከመንግስት በጀት ውጪ በለጋሾች ድጋፍ ተጨማሪ ስራዎችን ለመስራት የሶስት አመት አክሽን ፕላን ሰርተን አሁን ከለጋሾች ጋር በመነጋገር ላይ እንገኛለን። የተወሰነውን ስራ ደግሞ እንደ ፓይለት ከዩኤስኤድ ጋር ጀምረን እየሰራ ነው ያለ ነው። በርካታ ጅምሮች መንገድ የያዙ ይመስላል። የምንነጋገረው ሶስተኛውን የመንግስት አካል ገለልተኛ እንዲሆን የሚፈለገው በሁሉም መልኩ። ነገር ግን ስር የሰደደ ባህል ምናልባትም አሰራሩን ጨምሮ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመቱ እራሱ አሸባሪ ያሉበት በህግ ስም በደል ሲፈጸምበት የቆየ ስርአት ነው እና ያንኑ ያህልም ቀላል እንዲሆን አይጠበቅም። ነገር ግን የቱን ያህል ገለልተኛ ናቸው? የፍትህ ስርዓቱ ከመንግስቱ ገለልተኛ እንዲሆን ከሌሎች የትኛውም የመንግስት አካላት ገለልተኛ እንዲሆን በሚፈለገው ደረጃ ገለልተኛ መሆን የሚችሉበት ሁኔታ ላይ ናቸው። እንግዲህ የፍርድ ቤቱ ገለልተኝነት አንዱ ነገር ሆኖ ከዛ ጋር ግን በጣም በተጓዳኝ መታየት ያለበት የፍርድ ቤት ነጻነት እንደ ሶስተኛ የመንግስት ቅርንጫፍ የፍርድ ቤቱ ነጻነት ደግሞ ሌላው ጉዳይ ነው። እንግዲህ ገለልተኛ የሚለውን ጥያቄ አስመልክቶ ኃላፊነት ከወሰድኩኝ በኋላ እንግዲህ እንዳልኩ ለዳኞችም ለሚመለከታቸውም አካላት በሙሉ የማያቋርጥ መልእክት እያስተላለፍኩኝ ነው ያለሁት ፍርድ ቤቱ ገለልተኛ ሆኖ ከማንም አካል ጣልቃ ገብነት ውጪ ህግን ብቻ መሰረት በማድረግ ስራውን መስራት እንዳለበት። ይህን ሲባል እንግዲህ ዳኞች በሚሰጡት ፍርድ ሁሉም ሰው ይደሰታል ማለት አይደለም። አስቸጋሪ ነው። አንድ ዳኛ ውሳኔ ሲወስን አንዱ ይደሰታል፣ አንዱ ይከፋዋል። ይሄ አስቸጋሪ ሁኔታ ነው። ከዛም በተጨማሪ ዳኞችም ሊሳሳቱ ይችላሉ። እንደ ማንኛውም የሙያ ስህተት ዳኞችም ሊሳሳቱ ይችላሉ፣ ግን ያ እንግዲህ በይግባኝ ሊታርም የሚችል ጉዳይ ነው። ይሄን እያደረግን ነው ያለ ነው። ግን ከዛ ውጪ አሁን ለምሳሌ ኮድ ኦፍ ኮንዳክት የሙያ ሥነ ምግባር በመስራት ላይ በማጽደቅ ላይ እንገኛለን። እዛ ላይ ስልጠና ይሰጣል ለዳኞች በየጊዜው እንግዲህ የዳኝነትን ገለልተኝነት የሚያረጋግጡ እርምጃዎች ደግሞ እየወሰድን እንሄዳለን። ግን ከገለልተኝነቱ ውጭ ደግሞ ስለ ነጻነት የፍርድ ቤት ነጻነት ጉዳይ የተገቢው ግንዛቤ ገና ያለ አይመስለኝም። እኔ በዚህ ሳምንት እዚህ በቆየውበት ጊዜ ብዙ ነገር ለመመልከት እድል አግኝቻለሁ። እዚ ሀገር የጠቅላይ ፍርድ ቤቱን ለመጎብኘት እንዲሁም ደግሞ ከዘጠኙ የጠቅላይ ፍርድ ቤት ዳኞች አንደኛውን ጀስቲስ ብራየር የሚባሉትን ለማግኘት አገኘው እድል አገኘው ይሄ በጣም በጣም ነበር ደስ ያለኝ። እና ሁለት ነገር ነው የተነጋገር ነው። አንዱን ህዝባችሁን ማስተማር አለባችሁ የህግ የበላይነት አስፈላጊ መሆኑን። ዳኞች ፍርድ ሲሰጡ ሊሳሳቱ ይችላሉ። ከተሳሳተ ፍርድ ጋር መኖር ነው የሚሻላችሁ ወይንስ ደግሞ ወደ ግጭትና ወደ ጦርነት መሄድ ይሻላቸዋል? ስለዚህ ከነዚህ ሁለት ህዝቡ እንዲመርጥ ማስተማር መቻል አለባችሁ። ትልቅ ነገር ነው ያሉት። ዞሮ ዞሮ ለማንኛውም ህብረተሰብ በሰላም ለመኖር ወደ እድገት ለመሄድ ህግ በህግ ዙሪያ መስራት ና መኖር አለባቸው ፍርድ ቤቶቻቸውን አየሁኝ የሙሴ ስታቹ አለ የሀሙራቢ ስታቹ ለምንድ ነው ስርአት የጀመሩ ናቸው እነዚህ ሰዎች ስለዚህ አንድ ህብረተሰብ ያለ ስርአት ያለ ህግ የትም መድረስ እንደማይችል የሚያስታውሱን ጉዳዮች ናቸው እና እኒህ ትምህርት ያስፈልጋል። ስለ ግንዛቤ ትምህርት ያስፈልጋል። ፍርድ ቤት ምን ያህል አስፈላጊ ተቋም እንደሆነ ገና ሁላችን እንደ አዲስ መማር እንዳለብን ገባኝ። ሁለቱም ወገን ነው ትምህርቱ ነው የሚሉን የህግ ባለሙያዎች ብቻ ሳይሆን ስለ ህጉ ህብረተሰቡም እንዲረዳ ማድረግ አስፈላጊ ነው። ያን ቃል እያሉ ነው። ልክ ነው። እኔ እውነቱን ለመናገር ህግ ውስጥ ያለው ህብረተሰብ ዳኞችም ጨምሮ ጠበቆችም ጨምሮ ያለብን ኃላፊነት አንድን ህብረተሰብ ለማቆም የፍርድ ቤት ሚና ምን ያህል ጥልቅ መሆኑን ተራው ህዝብ አይደለም ሁሉስ ምን ያህል ግንዛቤ ያለው የሚለው እንደገና መታየት ያለበት ጉዳይ ነው። እዚህ ሀገር እኮ ፌዴራል ፍርድ ቤቶች የራሳቸው ፖሊስ አላቸው። የጠቅላይ ፍርድ ቤት ቺፍ ጀስቲሱ በአመት አንድ ጊዜ ልክ እንደ ሌላው የመንግስት ቅርንጫፍ ሪፖርት ለአገሪቱ ነው የሚያቀርቡት እና በአዲስ መልክ መማር አለብን። ለምን? ለህብረተሰባችን ጠቃሚ ስለሆነ ወደፊት የሀገራችን ሰላም፣ የሀገራችን እድገት፣ ፍርድ ቤት ነጻነት መረጋገጡ አስፈላጊ በመሆኑ ነው። ብዙዎች የሚስማሙሎት ይመስለኛል። ዛ የፍትህ አቃሉ ገለልተኛ መሆኑ ከአካባቢያዊ ስርአቶችም ሆነ በመንግስት ደረጃ ባሉ አሰራሮች በፍርድ ቤት ስርአቶች ጣልቃ መግባት የተለመደ መሆን ደረጃ የደረሰ ስለነበር ያን የመለወጡ ስራ ምን ያህል ይከብዳል። የኞቹን ነገሮች ትኩረት ትሰጣላቸው። ልክ ነው። እሱም በማንኛው ህብረተሰቡ እኮ በሂደት ነው። ይህን ስራ ና እዚህ ሊደርሱ የቻሉት። እኔ በቀደም እንዳልኩ ጠቅላይ ፍርድ ቤት እዚህ ያለውን ስጎበኝ፣ ዘጠኙ ዳኞች የሚቀመጡበትን ወንበር ሳይ፣ አገባባቸውን ሳይ የቴአትር መጋረጃ ይመስላል እነሱ የሚገቡበት ና ቤተ መቅደስ ያለ ነው የሚመስል፣ ቤተ መቅደስ ያለ ነው የሚመስል። በተለየ ስርዓት ና ክብር ነው። በጣም በጣም እና በሂደት ነው። እነሱም የዛሬ በአስራ ሰባተኛው ክፍለ ዘመን ልክ እንደኛው ፍርድ ቤቱ ና ህግ አውጪው አንድ ላይ ነበረ። የተለየ የፍርድ ቤት ህንጻ እንኳን አልነበረም። ና በኋላ እንግሊዞች ሲያቃጥሉ ነው ይሄን አዲስ ህንጻ ሊሰራ ይቻለው። ግን በታሪክ ደግሞ ለውጥ የሚያመጡ ሰዎች አሉ። ጆን ማርሻልስ የተባሉ ዳኛ የፍርድ ቤት ተግባር ከአስፈጻሚው ከህግ አውጪው የተለየ ምንድን ነው የፍርድ ቤት ተግባር የሚለውንም በሳቸው ዘመን ነበር እንደገና ትርጉሙ የተሰጠው እና በታሪክ ሚና ያላቸው ሰዎች አሉ። ግን ሁሉም እንግዲህ አሁን የምናገረው እኔ መቶ አመት እንደዚህ የፈጀ ወይ ከዛ ላይ የፈጀ ሂደት ነው። ግን አንድ ቦታ ግን ስራው መጀመር አለበት። ወደ ዛሬ ጉዳይ ለመልሶ ምናልባት በዚህ ሰዓት ስርጭታችን የሚከታተሉ አድማጮች ልቦና ውስጥም ሊጉላላ የሚችል የፍትህ እጦት፣ የዳኝነት እጦት በቀደመ እንበለው ሽግግር ላይ ያለ ስርአት ስለሆነ ውስጥ መታየቱ ያሳድረው ተጽዕኖ በአንድ በኩል በግፍ ያለአግባብ የተከሱ ሰዎች ነጻ እንዲወጡ የተወሰዱ እርምጃዎች፣ በሌላው ነገር ግን ዛሬም ለግጭቶች መንስኤ የሆኑ ወይም ግጭቶች የተፈጠሩበት መንገድና መጠን እጅግ ከመግዘፉ የተነሳ በእርግጥ ዳኝነት አለ ወይ? ፍትህ አለ ወይ? ህግ አለ ወይ? ህግ አልበኝነት እንዲሰፍን መንግስት ምን እያደረገ ነው? የህግ ስርአቱ ምን ይሰራል? የሚሉ ጥያቄዎች ጎልተው የሚሰሙበት ነው። ወይዘሮ ማዛ እንዴት ኖር ሰው እውነት ነው እውነት ነው። እንግዲህ እኔ እስካሁን የተናገርኩት እንደው በመደበኛ ሁኔታ ስለሚፈጠሩ ጉዳዮችና ምን መደረግ እንዳለበት ነው። እንደጠቀስከው ደግሞ አሁን አገራችን እንዳልከው በርካታ ጥሩ ጥሩ እድሎች በርካታ ተስፋ የሚሰጡ ነገሮች አሉ። ያው ደግሞ ከዚሁ ከዚህ ከለውጡ ጋር የተያይዘው ደግሞ ችግሮች ደግሞ አሉ። በርካታ ችግሮች አሉ። ከዚህ ደግሞ ዋናው ችግር የሰዎች የሰብአዊ መብት መጣስ፣ የሰዎች በህይወት የመኖር መብት መጣስ፣ የኢኮኖሚ መብታቸው፣ ማህበራዊ መብታቸው መነካት ጉዳይ አለበት እና እንግዲህ በመደበኛ በቀን ተቀን ስራው በርካታ ችግሮችና ሸክሞች ያሉበት ተቋም ፍርድ ቤትን ብቻ ሳይሆን አጠቃላይ የፍትህ አካላትን ብንመለከት ፖሊስም ብለው አቃቢ ሕግም ብለው ይሄ እነዚህን ተጨማሪ ችግሮች ደግሞ እንዴት ነው የሚሸከመው የሚለው ትክክል ነው፣ አሳሳቢ ነው። ግን ምንድን ነው ባለኝ መረጃ መሰረት ግጭት በተፈጠረባቸው በየክልሎቹ አቃቢ ሕግ በርካታ ቦታዎች ላይ ምርመራ ፖሊስና አቃቤ ህግ ምርመራ እንደተደረገ እንደሆነ ጉዳዮችም ደግሞ የደረሱበት ቦታ ፍርድ ቤት ክስ በመመስረት ላይ እንደሆነ አውቃለሁ። ለምሳሌ የእኛ ተዘዋዋሪ ዳኞች በነሻንጉል እየሄዱ ጋምቤላ እየሄዱ ወደ አዋሳ እየሄዱ እነዚህን ጉዳዮች በመመልከት ላይ ይገኛሉ። ከስር ከስር ደግሞ የሚመረመሩ ጉዳዮች እየመጡ ነው። እነዚህንም እንግዲህ ባለን አቅም ሁሉ ፍትህ ጋር ለመድረስ ስራዎች እየተሰሩ ነው ያሉት። ግን ተጨማሪ ተጨማሪ ስራ መሆኑ ግን ትክክል ነው። ከፌዴራል ጠቅላይ አቃቤ ሕግ ፕሬዚዳንት ከወይዘሮ መዓዛ አሸናፊ ጋር የጀመርነው ቃለ ምልልስ አላበቃም። ተከታዩን በሌላ ፕሮግራም ይዘን እንመልሳለን። ለአሁኑ ግን እንግዳዬን ወይዘሮ መዓዛ አሸናፊን ለጊዜያቸው አመሰግናለሁ። ጊዜ ርስጥልኝ። እኔም አመሰግናለሁ። አሉላንና ወይዘሮ መዓዛ አሸናፊን ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁ የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሐሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ለሞባይል ስልኮቻችሁ ታብሌቶችና መሰል መሣሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ ከፕሌይ ስቶርና ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ ነው የምንገኘው። ሶሎሞን አባተ ነኝ እያስተናገድኳችሁ ያለሁት። ተከታዩ የሙዚቃ ቃና ነው። ደሳለኝ መኮንን ዝግጅቱን አቀናብሮ ደግሶ ይጠብቃችኋል። ወደዛው ላሸጋግራችሁ። ጃ ጃ ጃ ጃ Job ja, ja, ja, ja, ja, ja, ja, ja. ሰለሞን አመሰግናል የአየር መስመሩን ስለለቀክልኝ። ሰላም ሰላም ሰላም፣ ጤና ይስጥልኝ። የተከበራቸው የሙዚቃ ቀን አድማጮች በያላችሁበት ሳምንታዊ የክብር ሰላምታ ይደረሳችሁ። እለቱን በድጋሚ ለማስታወስ ለተ ቅዳሜ ግንቦት 24 2011 ዓ ም ሲሆን በኢትዮጵያውያኑ አቆጣጠር በአውሮፓያኑ ደግሞ ሰኔ 1 2019 ዓ ም ላይ እንገኛለን። የዛሬቷ ቀን በታሪኳ ክናውና ያሳለፈቻቸውን አንድ ሁለት አበይት ነገሮችን ብንመለከት እንደ አውሮፓያኖቹ አቆጣጠር በ1964 ኬንያ ሪፐብሊክ ሆነች፣ ጆሞ ኬንያታም የአገሪቷ የመጀመሪያው ፕሬዚዳንት ሆኑ። በ1979 ዓ ም ደግሞ ወደ ዘጠና ዓመታት ያህል በነጮች አገዛዝ ትመራ የነበረችው ሮዲሽያ በጥቁር መመራት ጀመረች። ስሟንም ከሮዲሽያ ወደ ዚምባብዌ ቀየረች። የሲኤንኤን ኬብል ኒውስ ኔትወርክ ዜና ማሰራጨት የጀመረው በ1980 በዛሬቷ ቀን ነው። በዛሬቷ ቀን ተወልደው ልደታቸውን ከሚያከብሩ የዓለማችን ታዋቂ ሰዎች መካከል እውቁ አሜሪካዊ የፊልም ተዋኝ ሞርጋን ፍሪማን ይገኙበታል። 82 ዓመታቸው። ተከበራችሁ አድማጮች፣ በዛሬው የሙዚቃ ቃና ፕሮግራም የተለያዩ ዜማዎችን ይዤላችሁ ቀርብ፣ ያለው መልካም ቆይታ ከሙዚቃ ቃና ጋር እየተመኘውላችሁ እያደመጣችሁት ያላችሁት ቱ ላቭ ሰምባዲ የተሰኘውን የማይክል ቦልተንን ዜማ ነው። Never a on me. I want my life to be to live with you, to live with you. There's a way everybody says. i ain't got a year. ያዳመጥነው ቱ ላቭ ሰምበዲ የተሰኘውን የማይክል ቦልተንን ዜማ ነበር። ይህንን ዜማ በቅድሚያ የተጫወቱት ዘ ቢጂስ ነበሩ። ከዚያም በርካታ የተለያዩ ድምፃውያን ዜማውን ተጫውተውታል። ቀጥለን የምናደምጠው ዜማ ደግሞ ስትሮንገር የተሰኘ ይሆናል። ድምፃዊ ኬሊ ክላርክሰን do the things i want you think you got the best of me think you had the last laugh bet you think that everything good is gone think you left me broken down think that i'll come on back maybe you don't know me cause you're dead wrong what doesn't kill you makes you stronger Doesn't kill you, makes you stronger Stand a little taller Doesn't mean I'm lonely When I'm alone What doesn't kill you makes a fighter Put steps you lighter Doesn't mean I'm over Cause you're gone What doesn't kill you makes ከኬሊ ክላርክሰን አምስተኛ የስቱዲዮ አልበሟ ስትሮንገር የተሰኘውን ዜማዋን ነበር ያዳመጥነው። ኬሊ ክላርክሰን ከ12 ሚሊዮን በላይ የአልበም ቅጂ በዓለም ዙሪያ ሸጣለች። በመቀጠል ደግሞ እስቲ ቆየት ያለ ወደ ብሉስ ዜማ ያልውሰዳችሁና ዋይ አይ ሲንግ ዘ ብሉስ የተሰኘውን የብሉስ ንጉሥ የነበሩትን የቢቢ ኪንግን ዜማ አሰማችኋለሁ me ያደምጥ ነው ዋይ አይሲንግ ዘ ብሉስ የተሰኘውን የቢቢ ኪንግን ዜማ ነበር። ይህ ዜማ የወጣው እንደ ኤሮፓያን አቆጣጠር በ1983 ሲሆን ከቢቢ ኪንግ የብሉስ ዜማዎች መካከል ከተወደዱት አንደኛውና ዋነኛው ዜማ ነበር። ቢቢ ኪንግ በአሜሪካን የሙዚቃ ታሪክ ውስጥ ትልቅ አስተዋጽኦ ያደረጉ ታላቅ ሰውን ነበሩ። ለዚህም ስራቸው ከፕሬዚዳንት ጆርጅ ደብሊው ቡሽ የአገሪቷን ታላቅ ሜዳሊያ ተሸልመዋል። ቢቢ ኪንግ ከዚህ ቻለም በረፍት የተለዩን እንደ ኤሮፓያን አቆጣጠር Hello, it's me. I was wondering if, after all these years, you'd like to meet to go over everything. They say the time's supposed to heal you, but I ain't done much healing. Hello, can you hear me? I'm in California dreaming about who we used to be when we were younger and free. I've forgotten how it felt before the world fell at our feet. There's such a difference between us and a million. Miles. Hello, how are you? It's so typical of me to talk about myself. I'm sorry. I hope that you will. Did you ever make it out of that town where nothing ever happened? It's no secret that the boy ta

ነበረች። ይህ ዜማ እንደወጣ በመላው ዓለም በሙዚቃ የብልቡር ሰንጠረጅ ላይ የአንደኝነትን ደረጃ ይዞ እንደነበር የሚታወስ ነው። የተከበራቸው የሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። የምሰናበታችሁ ቆየት ባለ የአሪታ ፍራንክሊን ምርጥ ዜማ ይሆናል። የዜማው ርዕስ ኤንት ኖዌይ የተሰኘ ሲሆን ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ስብት ደሳለኝ መኮንን ነኝ። በእኔ በኩል ቻው me to love ደሳለኝን እናመሰግናለን ለግሩም ዜማዎቹ። አድማጮች ማጠቃለያ ዜና ሰምተን እንሰናበት። ዩናይትድ ስቴትስ ቨርጂኒያ ክፍለ ግዛት ቨርጂኒያ ቢች ከተማ ውስጥ ትናንት አርብ በከተማዋ አስተዳደር ህንፃ ተኩስ ከፍቶ ሲያበቃ አስራ ሁለት ሰዎች የገደለው ተጠርጣሪ ድዌይን ክራዶክ የሚባል የረጅም ጊዜ የከተማይቱ የህዝባዊ አገልግሎት ባልደረባ የነበረ መሆኑ ተገለጠ። የፖሊስ አዛዡ ዛሬ ጠዋት መግለጫ ሰጥተው ነበር። የተከፋ ሰራተኛ ነበረ ሲሉ የገለጹት የተጠርጣሪ አጥቂ ለረጅም ጊዜ ከፖሊሶች ጋር ተታኩሶ ሲያበቃ እንደተገደለ ነው የተናገሩት። ከየመን ኢትዮጵያውያን ፍልሰተኞችን ወደ ሀገር ለመመለስ በተጀመረ እንቅስቃሴ ዓለም አቀፉ የፍልሰት ድርጅት ዛሬ 250 ኢትዮጵያውያንን በሁለት በረራዎች ወደ አዲስ አበባ ማጓጓዝ እንዳቀደ አስታውቋል። በየመኗ ኤደን ከተማ በሚገኝ ስቴዲየም በአሰቃቂ ሁኔታ ያሉ የተቀሩትን 1900 ፍልሰተኞችም ወደ ሀገር እንመልሳለን ብሎ ተስፋ ያደርጋል። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በእሁድ ምሽት ዝግጅታችን እንገናኝ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲውሰሩ ንጉሡ ታምሬ ነው። ያስተናገርኳችሁ ሶሎሞን አባተ ነኝ። ሰላም በደን አደሩ።